ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ባለው የቃለ ምልልስ ክፍለ ዝግጅታችን አቶ ረታ ጌራ ወልዴ የኢትዮጵያ አገራዊ ምክክር ኮሚሽን የክልሎች የከተማ አስተዳደሮችና የዲያስፖራ አስተባባሪ ኮሚሽኑ ሕልውናውን አግኝቶ የተግባር እንቅስቃሴዎችን ከጀመረ አንስቶ የከወናቸውን አበይት ተግባራት በውጭ አገር ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያንን በአገራዊ ምክክሩ አካቶ ተሳታፊ የማድረጉን ፋይዳዎች ነቅሰው ተናግረዋል። ወደ ቀጣዩ ቃለ ምልልሳችን ያመራነው እንዲህ ነው። በአፍሪካና መካከለኛው ምስራቅ ከዚያም በአውሮፓ ላይ በተከታታይ በየሁለት ሳምንታት ባካሄዳችሁት ምክክር ወይም ውይይት ላይ ምን ተሞክሮች ወይም ምን ልምዶች ተቀስመዋል በአዎንታዊም ሆነ አሉታዊ መልኩ? ቱከፋውን ያው ቅድም እንደገለጽኩት ዲሰምበር ዘጠኝ በአፍሪካ እና መካከለኛው ምስራቅ በዲሰምበር አስራ ሰባት ከአውሮፓ ካሉ ኢትዮጵያና ኢትዮጵያውያን ጋር ውይይት አድርገናል። በየሳምንቱ ነው ያደረግነው ነው። ይሄ የመጀመሪያው ፎርማሊ ከውጭ ሀገር ከሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ጋር የምናደርገውን ውይይት የጀመርንበት ነው። ይሄ ለእኛ ለኮሚሽኑ አዲስ አቶች ነው፣ ገና መጀመራችን። ግን በጣም ጠቃሚ ነገሮችን አግኝተን የዙ ፍላጎቶች አይተው የተነሱ ትልልቅ ጥያቄዎች፣ በጣም ክሪቲካል የሆኑትን ነገሮች ተሳታፊዎቻችን በግልጽ ኮሚሽነሮቹን አይተው በግልጽ ከእነሱ ጋር መወያየታቸው ጥያቄ አንስተው ጥያቄዎቻቸው ላይ ውይይት ማድረጋቸው በዛ ደስተኝነት ያየንበትና እምነት የጣለበት መሆኑን ተገንዝበናል። የተለያዩ አስተያየቶች ሰጥተዋል። በዛ ውይይት ላይ አንደኛው በጣም ዘግይታችኋል፣ በጣም መፍጠን አለባችሁ የሚሉ ተሳታፊዎች ነበሩ። በሌላ በኩል ደግሞ ይሄ ጥሩ አማራጫችን ነው ተረጋግተን፣ ይህን ተጠቅመን የተሻለ ነገር ለሀገራችን ማምጣት አለበት የሚልም ሀሳቦች ተነስተዋል። ሌላው በጣም የተነሳው የገለልተኝነት ምን ያህል ገለልተኛ ነው ኮሚሽኑ የሚሉ ሀሳቦች ተነስተው እሱም ላይ ኮሚሽኖች ማብራሪያ ሰጥተዋል። ሌላው በጣም ጥሩ ነገሮች ያገኘ ነው ልምድ ያላቸውን ስብዘ ኢትዮጵያና ኢትዮጵያውያን በውጭ ሀገር የሚኖሩ አግኝተናል። በተለይ ቅድም እንደጠቀስኩት ከጀርመን የዚህ ዲጂታል ፕላትፎርም ላይ ገቨርነንስ ላይ የሚሰሩ አካላትን አግኝተን በዚህ በጣም ሴፖርት እንደሚያደርጉን ገልጸውልናል። ሌላው እንደውም በሴቶች ላይ የሚሰሩ ትልቅ ኢንስቲትዩሽኖች አግኝተናል። እንዴት አብረን መስራት እንዳለብን ከእነሱም ጋር በዚህ አጋጣሚ ከነሱ ጋር ተነጋግረናል። ይሄ እንግዲህ የመጀመሪያው ግንኙነታችን ነው ፊት ለፊት ኮሚሽኑ ከውጭ ሀገር ከሚኖሩ ኢትዮጵያና ስ ኢትዮጵያን ጋር ሲገናኙ የመጀመሪያው ነው። ጥሩንም የተገኘበት ነው። ያ ክሪቲካል የተነሱት ነገሮች ዲያስፖራው በዋናነት እንዴት ሊሳተፍ ይችላል የሚሉት ናቸው። እንዴት ነው የምንሳተፈው የሚሉት ነገሮች ተነስተው ውይይት ተደርጎባቸው በኮሚሽኑም በኩል መልስ ተሰጥቶባቸዋል። በተለይ አሳታፊነት በተመለከተም ተነስቷል። የዲያስፖራው ጥያቄ አንዱ የነበረው የዚህ እንዴት እንሳተፋለን የሚለው በአሰራር ስርዓት ተዘርግቶለት በውይይት ላይ ያለ ነው። ከነዚህ ከምናደርጋቸው አራት ውይይቶች ተነስተን በምን መንገድ አፕሮች እናድርግ የሚል ስትራቴጂ እናወጣለን ብለን እናስባለን፣ በኮሚሽን ደረጃ። ሌላው ሀገራችን አሁን ያለበት ሁኔታ አንጻራዊነት ቅድመ ሊሰጣቸው የሚገቡ ነገሮች የሉም ወይ? የሰላም ሁኔታ አይቀድምም ወይ? በዚህ ሁኔታ እንዴት መነጋገር እንችላለን ብሎ ያነሳ ያመጡን ሰዎች አሉ። እና በእርግጠኝነት የዛ አካባቢ በውጭ የሚኖሩ ወገኖቻችን ጋር ያሉትን ጥያቄዎች ማየት ችለናል። ስለዚህ ክሪቲካሊ የኮሚሽኑ ሊሰራባቸው የሚገባ ሊወያይባቸው የሚገባ ስትራቴጂ ሊነግስባቸው የሚገቡ ነገሮችን አግኝተናል ብለን እናስባለን። ከሚቀጥለውም ከምናደርገው ውይይትም ተጨማሪ ሀሳቦችና ግልጸኝነት የመፍጠር ነገር ላይ እናገኛለን ብለን እናስባለን። በእሁዱ የዲሴምበር 24 በአውስትራሊያ የምስራቅ ሰዓት አቆጣጠር ከምሽቱ ስድስት ሰዓት ላይ በሚካሄደው ውይይት ወቅት የመወያያ አጀንዳዎች ምን ይሆናሉ? የውይይቱ ተሳታፊዎችስ ምን አይነት ተሳትፎ ነው በኮሚሽኑ በኩል የሚጠበቀው? የመወያያ አጀንዳዎችን በተመለከተ በዋናነት ሶስት አቅራቢዎች ጽሁፍ ያቀርባሉ። ማለት የመወያያ መነሻ የሚሆኑ ሀሳቦች ያቀርባሉ። ስለ ኮሚሽኑ ውይይት ማለት ዳይሎግ ማለት በእኛ ኮንቴክስት ምንድን ነው? ምንድን ነው የምንሰራው? ለምን ታሰበ? የሚሉትን ነገሮች የሚያቀርቡ ኮሚሽነሮች አሉ። ሌላው የኢትዮጵያ ሀገራዊ ምክክር ኮሚሽኑን የማቋቋሚያ አዋጅን በተመለከተ አንዳንዴ ኮሚሽኑን ስራ በግልጽ ባለመረጋት የሚነሱ ጥያቄዎች ስለሚኖሩ እሱም ላይ የተወሰኑ መግለጫዎች ይሰጣሉ። ከዛም በኋላ ዛሬ የተነጋገርባቸው ነገሮች፣ እስካሁን ኮሚሽኑ ያከናወናቸው ስራዎች ይቀርባል። እነዚህ ሶስት ነገሮች ከቀረቡ በኋላ ኦፕን ነው። ማንኛውም ጥያቄ ተነስቶ ውይይት ይደረግበት። ምክንያቱም የመጀመሪያ ግንኙነት በመሆኑ ዋናው ነገር ግልጸኝነትን መፍጠር፣ ምን ኮሚሽኑ ምን እየሰራ ነው፣ የህግ ማዕቀፉ ምንድን ነው፣ ማቋቋሚያ አዋጁ ምንድን ነው የሚለው ለእኛ ሀገር ምክክር በዚህ ሰዓት ያስፈልጋል ወይ፣ ለምን ያስፈልጋል ብሎ ብዥታ የፈጠሩ ነገሮችን ሁሉ የምናጠራበት መድረክ ስለዚህ ስፔሲፊክ የሆነ ይሄ ነው አጀንዳችን፣ ከዚህ መውጣት አትችሉም ብለል ማንኛውም ጥያቄ በምክክር ኮሚሽኑ ላይ የሚነሱ ነገሮች ሁሉ ተነስተው በኮሚሽነሮች መልስ የሚሰጥባቸው ይሆናል። ይሄ የአሁኑ ውይይት በባህር ማዶ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ዘንድ እየተካሄደ ያለው ይሄ የመጀመሪያውም የመጨረሻውም ነው የሚሆነው፣ ወይስ ከዚህ በኋላ ቀጣይ የሆኑ ተመሳሳይ ውይይቶች ይካሄዳሉ? በዙም ውይይት ከዛ በኋላስ፣ ኮሚሽኑ በሚያካሄዳቸው የአገር ቤት ዋነኛ ውይይት ወይም ምክክር በሚደረግበት ወቅትስ በሌሎች ስብሰባዎች ላይም እንደተነ ሳቡ ቅድም እንዳነሱት የተሳታፊዎች ልየታና መረጣ በምን መልክ ይከናወናል? እዛስ አገር ቤት ሲሄዱ የባህር ማዶ የሌላ አገር ዜግነት ያላቸው በሌላ አገር ፓስፖርት የሚንቀሳቀሱ ሰዎች በዛ በኢትዮጵያ ጉዳይ ውስጥ እዛ ገብተው እስከምን ድረስ ነው አታየቻቸውን ሊሰጡ፣ ተጽዕኖ ወይም አስተዋጽኦ ሊያበረክቱ የሚችሉት? የመጀመሪያው ነገር ይሄ የመጀመሪያው ውይይታችን የመጀመሪያው ውይይት ቅድም እንደጠቀስኩት ምንድን ነው ልናደርግ ያስብ ነው? ምን እየሰራ ነው? እስካሁን ምን ሰራ? ይሄ ስንሰራ ደግሞ በውጭ ሀገር የሚኖሩ ኢትዮጵያና ትውልድ ኢትዮጵያውያን ሀሳቦች አላቸው። ያን ነገር እንዲያወጡና እንዲነጋገሩ የመጀመሪያው መድረክ ነው። ከዚህ በኋላ የበየነ መረብ ውይይቱን ከጨረስን በኋላ ያገኘናቸውን ግባቶች ይዘን በውጭ ሀገር የሚኖሩ ዜጎቻችንን እና ትውልደ ኢትዮጵያውያችንን እንዴት አርገን ተደራሽ ማድረግ እንችላለን? ብለን በአሰራር ስርዓታችን ውስጥ እንጠቅላለን። በግንባር የሚደረጉ ውይይቶች አሉ። ቱር ይደረጋል በየሀገሩ። ይሄ የመጀመሪያ ውይይት ነው፣ መነሻ ነው እንጂ የመጨረሻው አይደለም። ከዛ በኋላ ተሳታፊዎች እንዴት ይለያሉ ነው። አሁን ለምሳሌ ባለፈውም በውይይት የተነሳው ነገር፣ በትልቁ የተነሳው ነገር እንዴት ከአፍሪካ፣ ከአውሮፓ፣ ከኤሽያ፣ ኦሺኒያ፣ ከአሜሪካና ካናዳ፣ መካከለኛው ምስራቅ እንዴት አድርጋችሁ ተሳታፊዎችን ትለያላቸው? በግለሰብ ደረጃ ነው ወይስ በኢንስቲትዩሽን ደረጃ ነው የሚሉትን ጥያቄዎች ኮሚሽኑ ቁጭ ብሎ አይቶ የአሰራር ስርዓት ልክ ኢትዮጵያ ውስጥ እንዳደረግ ነው በክልሎች የተሳታፊዎች መረጣ ምን መሆን አለበት ብለን እንዳደረግ ነው የአሰራር ስርዓት በዚህም የአሰራር ስርዓት ሲዘጋጅ ያንን የአሰራር ስርዓት ኮሚኒኬትና ለሁሉም አካላት ማለት ነው በዛ መሰረት ተሳታፊዎች የሚመረጡ ይሆናል ማለት ስለዚህ ተሳታፊዎች ሲመረጡ በሚዘጋጀው ሜቶዶሎጂ ወይም የአሰራር ስርዓት መሰረት እነዚህ የሚባሉ ጥያቄዎች ሁሉ በዛ መልስ እያገኛል በአሁን ሰዓት ግን ይህን ያህል ተሳታፊ ከዚያ አህጉር ይህን ያህል ተሳታፊ ከዚያ አህጉር እኛ የምንፈልገው ተሳታፊ ሽ ነው ግለሰብ ነው የሚለው ነገር አልተወሰነ ወይም በአሰራር ስርዓታችን አልጸደቀም። ስለዚህ ከምናገኘው ግብዓት ወስደን ከየት ማንን እናሳተፍ የሚል የአሰራር ስርዓት ይዘጋጅለታል። በዛ መሰረት ነው በውጭ ሀገር የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን እንዲሳተፉ የምናደርገው። ውይይቱ የሚካሄደው በተለይ በአውስትሬሊያና ኒውዚላንድ እሁድ ዲሴምበር 24 ነው። በኒውዚላንድም ሆነ በአውስትሬሊያ የፈረንጆቹ የገና ዋዜማ ነው። ቤተሰቦች ከልጆቻቸው ወይም ከተለያዩ ሰዎች ጋር ሰባስበው የሚያከብሩበት ቀን ነው። ከዛ አልፎ ይህንን ለዚህ ለአገር አቀፍ ኢትዮጵያ ብሔራዊ ምክክሩ ቅድሚያ ተሰጥቶ ሰዎች በዚህ በውይይት ላይ እንዲሳተፉ ውይይቱ ሀገር የወደፊት ጠፈንታ ያለው ጉልህ እና ና ወሳኝነትም ግንዛቤ ውስጥ እንዲያሳድሩ እና በውይይቱ ላይ እንዲገኙ ለማድረግ የእርስ ጥሪ ወይም ማሳሰቢያ ወይም ግብዣ ምን ይሆናል? ጥሩ ነው። የተነሱት ነጥቦች ቅድም እንደጠቀስኩት ይሄ የመጀመሪያችን ውይይት ነው እንጂ ቀጣይ ውይይቶችን የምናደርግ ይሆናል። ነገር ግን እድሉን ቢጠቀሙበት መልካም ነው። ተሳታፊዎች ጥያቄዎቻቸውን አንስተው ተወያይተው ምንም አይነት ሪስትሪክሽን የሌለበት ውይይት ነው የምናካሄደው። ማንኛውም ነገሮች ሊነሱ ይችላሉ። ይሄ ለውጭ ሀገር ለሚኖሩ ኢትዮጵያና ትውልደ ኢትዮጵያን ትልቅ እድል ነው። ምክንያቱም ፊት ለፊት የሚመለከታቸውን ኮሚሽነሮች አግኝቶ የሚያስበውን ነገር ሰው መጠየቅ እና ምላሽ ማግኘት ቀላል ነገር ነው። ስለዚህ ይሄን እድል መጠቀም አለብን። ትንሽ ሰዓት ነው ማክሲመም ሶስት ሰዓት እና አራት ሰዓት የሚፈጅ ውይይቶች ናቸው የምናካሄዳቸው ማንኛቸውም ሀሳቦች የሚነሱባቸው ናቸው እና ስለዚህ ይህን እድል እንዲጠቀሙ መልካም ነው እላለሁ። አቶ ረታ ጌራ ወልዴ የኢትዮጵያ ብሔራዊ ምክክር ኮሚሽን የክልሎች የከተማ አስተዳደሮችና የዲያስፖራ አስተባባሪ ስለ ቃለ ምልልሱ እናመሰግናለን። እኔም ስለሰጣችሁ እድል በጣም አመሰግናለሁ።